ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ። በዛሬ ምሽት ስርጭታችን ከሚደመጡት ጉዳዮች መካከል አላሁ አክበር አላሁ ያዋፊ ወያሰሪዑ ዛሬ የኢዳል ፈጥር በዓል በመላለም ተከብረዋል። ኢትዮጵያ ውስጥ የነበረውን አከባበር የሚያስቀኝ ዘገባ ይኖርናል። በም ወደ 59 ፋይናንሱ ኤሪያ ውስጥ እየገቡ ያሉ ድርጅቶች ተወዳደዋል። ከዛ ውስጥ እንግዲህ እኛ አሸናፊ ሆነን እንግዲህ የአፍሪካና ሚድልስትን ወክለን ወደሚቀጥለው ኮምፒቲሽን አልፈናል ማለት ነው። አሪፍ ፔይ የተሰኘው ክፍያ አቀላጣፊ አገልግሎት መስራች አቶ ሀብታሙ ታደሰን የሰማናቸው ከፋይናንስ ቴክኖሎጂ ጋር በተያያዘው መሰናዷችን ሙሉ ሀሳባቸው ይሰማል። ሌሎች ጉዳዮችም የተካተቱበትን መሰናዶ ዶ ሀብታሙ ስዩ ምመራ አለው ኤልያስ አስማረ ደግሞ የድምፅ ቅንብሩን ያከናውናል። ከሁሉ በፊት አጫጭር ያለም ዜናዎች ይሰማሉ። ስመኝሽ ቆየ አመሰግናለሁ ሀብታሙ ለመላው የእስልምና ሃይማኖት ተከታዮች እንኳን ለኢድ አልፍጥር በዓል በሰላም አደረሳችሁ። 142ኛው የኢድ አልፈጥር በዓል ዛሬ ኢትዮጵያን ጨምሮ በመላው ዓለም ተከብሯል። በአዲስ አበባ ስታዲየም የተካሄደ የኢድ ሶላት መርሃ ግብር ላይም ሃይማኖታዊ አባቶች መልእክት አስተላልፈዋል። በሥነ ስርዓቱ ላይ መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ፕሬዚዳንት ተቀዳሚ ሙፍቲ ሃጅ ኢድሪስ የሙስሊሙ ህብረተሰብ ለተቸገሩ ወገኖች ማገዝ የሃይማኖታዊ አስተምሮ ግዴታ ነው ሲሉ አሳስበዋል። ባምቦ ስታዲየም የተሰበሰበው ህዝበ ሙስሊምም ለፈጣሪ ምስጋና ሲያቀርብ የዋለ ሲሆን በስነ ስርዓቱ ላይ የነበሩ ተሳታፊዎች በዓሉ ሲከበር ያጡና በተለያዩ ችግር ውስጥ ያሉትን በማሰብ መሆን ይገባል ሲሉ አስተያየታቸውን ለአሜሪካ ድምፅ ሰጥተዋል። በኢትዮጵያ ትግራይ ክልል የሰብዓዊ ረድኤት ተደራሽነትን በሚመለከት የተወሰነ አዎንታዊ ዜና ያለ ቢሆንም ሁኔታው አሁንም ያልተረጋጋና የማያስተማመን መሆኑን በሀገሪቱ ያለው የሰብአዊ ጉዳዮች አስተባባሪ ቢሮ አስታውቆናል ሲሉ የመንግስታቱ ድርጅት ቃል አቀባይ ስቴቫን ዱጃሪሽ ተናገሩ። በክልሉ እጅግ በከፋ ችግር ላይ ላሉ ገጠራማ አካባቢዎች ሰብአዊ እርዳታ ለማቅረብ እየተደረገ ያለውን ጥረት ከቅርብ ቀናት ወዲህ በወታደራዊ ኃይሎች በሚፈጸሙ ክልከላዎች ምክንያት የእርዳታ ተደራሽነት በከባድ ሁኔታ እየተደናቀፈ ነው ሲሉ ዱጃሪ ካክለዋል። በሰሜን ምዕራብ በማዕከላዊ፣ በምስራቃዊ በደቡብ ምስራቃዊና ደቡባዊ ዞኖች ግጭቱ መቀጠሉን ሪፖርት ደርሶናል ሲሉም ተናግረዋል። አጣዳፊ የመጠለያና ምግብ ያልሆነ እርዳታ ከሚያስፈልገው ሶስት ሚሊየን ሕዝብ ውስጥ ሚያዝያ 3 ቀን እርዳታ የደረሳቸው 347000 ሰዎች መሆናቸው ተገልጾልናል ያሉት የመንግስታቱ ድርጅት ቃል አቀባይ የዝናብ ወቅት ከመጀመሩ በፊት ከቀያቸው ለተፈናቀሉ ሰዎች ክብራቸው በሚጠበቅበት መንገድ የሚጠለሉበት ስፍራ ማዘጋጀት ወሳኝ መሆኑንም አሳስበናል። البلو ህንድ ውስጥ በኮቪድ-19 ምክንያት የሚሞቱት ሰዎች ቁጥር መጨመሩን ቀጥሏል። ዛሬም እንደ ትላንቱ ከ4000 በላይ ሰዎች ለህልፈት የተዳረጉ ሲሆን ባለፈው 24 ሰዓት ጊዜ ብቻ 262730 ሰዎች በቫይረሱ መያዛቸውን የሀገሪቱ የጤና ሚኒስቴር አስታውቋል። የቫይረሱ በከፍተኛ ፍጥነት መዛመት ግዙፍ ሰብአዊ ቀውስ የፈጠረ ሲሆን ሆስፒታሎች ሞልተዋል። ከባድ የኦክስጂን እጥረቱም እንደቀጠለ ነው። በሌላ በኩል በጃፓን በአለም አቀፉ ወረርሽኝ ምክንያት ተዘግይቶ የታቀደው የቶኪዮ ኦሎምፒክስ ሌላ ችግር መጥቶበታል። አርባ የሀገሪቱ ከተሞች ከዋና ዝግጅት አስቀድሞ በሚካሄዱ መሰናዶዎች የሚሳተፉ አትሌቶችን ሊያስተናግዱ ተይዞ የነበረውን መርሃ ግብር መሰረዛቸውን የጃፓኑ ኒኬ ጋዜጣ ዘግቧል። የዩናይትድ ስቴትስ የሩጫና ዝላይ ስፖርት አትሌቶች ቡድን ጃፓን ቺባ ከተማ ውስጥ ሊያደርግ የነበረውን ልምምድም መሰረዙ ታውቋል። የእስራኤል ወታደራዊ አዛዦች ጋዛን ለመውረር እቅድ አቅደዋል። ዛሬ ለዋና አዛዦቹ የውጊያ እቅዳቸውንም ያቀርባሉ ተብሏል። የእስራኤል የመከላከያ ኃይሎች ቃል አቀባይ ሂዳይ ዚል ቢርማን ለሀገር ውስጥ የዜና ማሰራጫዎች በሰጡት ቃል የምድር ጦር ሰራዊታችን ጋዛ ገብቶ ለማጥቃት የሚያስችል ዝግጅት እየተደረገ ነው ሲሉ አረጋግጠዋል። የእስራኤል መከላከያ ኃይሎች ከሌሎች እግረኛና ታንከኛ ብርጌዶች ወታደሮችን ወደ ጋዛ ድንበር ወስዶ አስፍሯል። ታንኮችና ብረት ለ የለበስ ተሽከርካሪዎችም ድንበሩ ላይ አከማችቷል። ታጣቂ እስላማዊ ቡድን ሐማስ የሚቆጣጠረውን አካባቢ ለመውረር የእስራኤል መንግስት መፍቀድ ይኖርበታል። የጦር ሰራዊቱ ፍቃዱ ከተሰጠው ከሰባት ዓመት በፊት አካባቢውን ወርሮ ከጠቃ ወዲህ ግዛቱን ሲወር የመጀመሪያው ጊዜ ይሆናል። የእስራኤል የጦር ኃይልና የፍልስጤም የሐማስ ተዋጊዎች ትላንት ረቡዕ ሌሊቱን ከባድ የሮኬት ተኩስ ልውውጥ አድርገዋል። የእስራኤል ባለስልጣናት እንዳሉት በተለያዩ የሀገሪቱ ከተሞች ረብሻ ገርሽቶ አራት መቶ ሰዎችም ታስረዋል። ዛሬ በጋዛ ዋናው የሐማስ ተዋጊዎች አዛዥ በእስራኤል የአየር ጥቃት መገደሉን ተከትሎ የቡድኑ ተዋጊዎች እስራኤል ላይ በተከታታይ ሮኬቶች ተኩሰዋል። በሁለቱ ወገኖች የተኩስ ልውውጥ ጋዛ ውስጥ የተገደሉት ሰዎች ቁጥር እስከ ዛሬ ሐሙስ ማለዳ 83 መድረሱን የፍልስጤም የጤና ሚኒስትር ገልጿል። 17ቱ ህጻናት መሆናቸውንም አክሏል። ጋዛ ውስጥ ያሉ የበጎ አድራጎት ድርጅቶች እንደተናገሩት አንዳንዶቹ ሰዎች የተገደሉት ሐማስ ወደ እስራኤል የተኮሳቸው ግን ኢላማው ጋር ሳይደርሱ በወደቁ ሮኬቶች ተመተው መሆኑን ገልጸዋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኞች የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ማናቸውም ማስተያየቶችም ሆነ ጥቆሞዎች ቢኖሯችሁ በማኅበራዊ ገጾቻችን በኩል አድርሱ። ቪኦኤ አማሪክ መገኛችን ነው። ወደ ቀዳሚው ዘገባ እንሻገር። ዛሬ በመላ ዓለም ላይ የሚኖሩ የእስልምና እምነት ተከታዮች የኢድ አልፈጥርን በዓል ሲያከብሩ ውለዋል። ኢትዮጵያ ውስጥ ከነበረው አከባበር መካከል የአዲስ አበባውን ድባብ ፀሐይ ዳምጠው በመቀጠል ታሰማናለች። ዛሬ ከጠዋቱ 12 ሰዓት ጀምሮ በሚሊዮኖች የሚቆጠሩ የእስልምና እምነት ተከታዮች በአዲስ አበባ ስታዲየም የተለያዩ ሃይማኖታዊ ኩነቶች ሲከውኑ ቆይተው በኢድ ሶላት መርሃ ግብሩን አጠናቅቋል። በመርሃ ግብሩ ላይ ተቀዳሚ ሙፍቲ ሀጂ ኡመር እድሪስ እንኳን ለ አንድ ሺ አራት መቶ አርባ ሁለተኛው ዓመት ሂጅራ የኢድ አልፈጥር በዓል አደረሳችሁ አደረሰን ብለዋል። የረመዳን ወር በሙስሊሙ ማህበረሰብ ዘንድ የሰላም የፍቅር፣ የመተሳሰብና የአብሮነት ወር ነው ያሉት የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ እድሪስ ዛሬም የሚከናወኑ 13 አስፈላጊ ሃይማኖታዊ ተግባራት አሉ ሲሉ ገልጸዋል። እነ ሃይማኖታዊ ተግባራቶች ናቸው። ከአስራ ሶስቱ ተወዳጅ ተፈላጊ ጉዳዮች አንደኛው ደስታ ነው። በዛሬ ቀን ማንኛውም ሰው ደስታ ሊገልጽ ቤተሰቡን ሊያስደስት፣ ጎረቤቱን ሊያስደስት ተገቢ ነው። ሌላው ሶደቃ ማበርከት አስፈላጊ ነው። ሶደቃ ተልፊጥር መስጠት

ተቀዳሚ ሙፍቲ ሀጂ እድሪስ አክለው በመዋደድ በመተሳሰብ በአንድነት ከቆምን ጠላት ህዝቡን ለመነጣጠል ቀዳዳ ያጣልና፣ አንድነታችሁን አጠናክሩ፣ ሰላም ወዳድ ህዝብ መሆናችሁን በተግባር አሳዩ ስሉ ተደምጧል። የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ በበኩላቸው የእንኳን አደረሳችሁ መልእክት አስተላልፈው በቅዱስ የረመዳን ጾም ወቅት የተከናወኑ መልካም ተግባራት ተጠናክሮ እንዲቀጥሉ ጠይቀዋል። የአብሮነት እሴቶቻችንና የውስጥ አንድነታችንን በማጠናከር ከሁሉም አቅጣጫ የሚደረግብንን ጫና መከላከል አለብን ሲሉ አክለዋል። ሀገራችን ካለችበት ወቅታዊ ሁኔታ ወጣ ጅዋ በማድረግ ሙስሊሙ ማህበረሰብ አርአያነት ያለው ተግባር በመፈጸም ያሳለፈው ወር ነው። ይህ በአንድ ወቅት ላይ የረመዳን ወርን ብቻ ጠብቀን የምናደርገው ሳይሆን

በተለይም በመዲናችን አዲስ አበባ ከሌሎች ሃይማኖት ተከታዮች ጋር በመሆን በጋራ በማስጠር አንድነትን በማሳየት የአብሮነት ሴቶቻችን ላይ እያንጃበበ የመጣውን አቧራ ለማራገፍ ትልቅ አስተዋጽኦ አበርክቷል። ሀገራችንን ለማፈራረስ ሌት ተቀን የሚታክሩ ኃይሎች በብሔርና በሃይማኖትም ሊነጣጥሉን ትውር ዓላማቸውንም በራሳችን እጅ ለማሳካት የሚያደርጉት ሙከራም ፈጽሞ እንደማይሳካል በታላቁና ክብረወሰንን በሰበረው የጎዳና ላይ ኤፍጠርስ ፕሮግራም በግልጽ መናገር ተችሏል። አቶ መሐመድ አህመድ የበዓሉ ተሳታፊ ነበሩ። ዘንድሮ ያው አልሐምዱላ ሁሉም ነገር የተሟላ ነው እና ያው ከምስኪኑ ወንድሞቻችን ያለን ነገር ተካፍለን በልተናል። አልሐምዱላ በመጪው ደግሞ የበለጠ ነገር ከአላህ እንጠብቃለን። ብቻ ያው በተቻለን አቅም የተወሰኑ ሰዎች ሆነን አካባቢያችን ላይ የተወሰነ ጀማ ሰግደናል። የኢድን ሰላት ሰግደናል እና በተረፈ ግን ዘንድሮ ግን አልሐምዱላ አላህ ደግሞ ለዚያ አበቃን። ያው በጀማ ማክስም ተጠቅመን አልሐምዱላ በላሁንም አላህ ቀንሶልን ይኸው የኢድ ሰላት በጀማ ስታዲየም ውስጥ ለመስገድ አላህ አበቃን። አምና ኮቪድ-19 በኢትዮጵያ በመከሰቱ የኢድ ሶላት በጀማአ አልተከበረም። ዘንድሮ የኮቪድ-19 ወረርሽኝ ቢኖርም ጥንቃቄ እያደረግን በዓሉን እያከበርን ነው ያሉት ደግሞ አቶ ሰፋ ሬድ ናቸው። ጀምራል እሁን እስሁ መጨረሻ ደሞስ በሰላም እንዲሆን በጣም ለየ አምና ቤታችን መሰገድ ነው ኮረና ነው በሰላም በሁሉም ከወንድሞቻችን ጋር እየሰገድነ ነው ኮረና እየጠበቅነ ነው። በኮረና ሁሉም እየጠበቅ አልሐምዱሊላህ እስካሁን ጥሩ ነው ያለ ሁሉም ማስክ አድርጎ ማንም ሳያስገድደው በራሱ ማስክ አድርጎ በራሱ ፖሊስ ሆኖ ራሱ ጠባቂ ሙስሊሙ ሁሉም በራሱ ነው። የዘንድሮው የኢድ አልፈጥር በዓል ኮቪድ-19 በኢትዮጵያ ከተከሰተ ሁለተኛው ኢድ ሲሆን፣ ባለፈው ዓመት ሁሉም በየአካባቢው ባለበት ነው ያከበረው። ነገር ግን ዘንድሮ በአዲስ አበባ ከተማ የተከበረው የኢድ በዓል በሚሊዮኖች የሚቆጠሩ ህዝበ ሙስሊሞች ተሳታፊ ሆነዋል። ኮቪድን ለመከላከል የአፍና የአፍንጫ መሸፈኛ አድርጎ የወጡ ቢሆንም ርቀትን መጠበቅና መጨባበጥ ላይ ምንም ጥንቃቄ ሲደረግ እንዳልነበረ በስፍራው አስተውያለሁ። የጤና ባለሙያዎችና የሃይማኖት አባቶች ግን ህዝቡ ሁሉንም የጥንቃቄ ዘዴዎች ተግባራዊ በማድረግ ራሱንና ቤተሰቡን ብሎም ማህበረሰቡን ከወረርሽኙ እንዲጠብቅ በተደጋጋሚ ይወተውታሉ። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ። የክፍያ ስርዓትን ለማቀላጠፍ ያለመ በሙከራ ላይ የሚገኝ አገልግሎት ነው። አገልግሎቱ ቪዛ የተሰኘ ተቋም በሚያዘጋጀው የፋይናንስ ቴክኖሎጂ ፈጣሪዎች ውድድር ላይ ኢትዮጵያን ለመወከል እንደተመረጠም ተሰምተዋል። ስለ አገልግሎቱ እንዲሁም ተያዥ ጉዳዮች ላይ ሀሳባቸውን ያጋሩን ዘንድ የድርጅቱን ኃላፊ አቶ ሀብታም ታደሰን በስልክ አግኝተናል። እንግዲህ በጭሩ ደው ለማስረዳት ያህል ያው ስኩዌር አፕ የሚባል አፕሊኬሽን አለ ው አሜሪካን ሀገር ሞባይል ላይ የሚጫን አፕሊኬሽን አለ። ከዛም ሪደር አለ፣ ልክ ሄድፎን ጃኩ ላይ የሚሰካ ማለት ነው። ያንን በመጠቀም እነ እንዲሁም የአንድን ሰው ኤቲኤም ካርድ ወይም ዴቢት ካርድ ወይም ክሬዲት ካርድ በመጠቀም ኤሌክትሮኒክ ትራንዛክሽን እንዲፈጽም የሚያስችል አፕሊኬሽን ነው። ለኢትዮጵያ ማርኬት የሰራ ነው። ይህም አፕሊኬሽናቸው እንግዲህ ኢትዮጵያ ውስጥ ያሉትን ወደ አስራ ሰባት አካባቢ ያሉ ባንኮች አሉ። የሁሉንም ካርዶች በመጠቀም አንድ ሰው ግብይት መፈጸም ይችላል። ከቤቱ ቁጭ ብሎ የዩቲሊቲ ቢልስ የውሃ፣ የመብራት፣ የመሳሰል ትራፊክ ፋይንስ የመሳሰሉትን ነገሮች መክፈል የሚያስችል ወይም አሜሪካ ሀገር ላይ የምናያቸው የሚያቸውን አይነት ሰርቪሶች ለኢትዮጵያ ማርኬት ፕሮቫይድ የሚያደርግ ፋይናንሻል ተቋም ነው። በአጠቃላይ የግብይትና መሰል ጉዳዮችን ለማቀላጠፍ የተሰራ መተግበሪያ ነው ማለት ነው። ልክ ነው። በቅርቡ ቪዛ ኤቭሪዌር ኢኒሼቲቭ በተሰኘ የቪዛ ተቋም ባዘጋጀው የሀገር ውስጥ የፋይናንስ ቴክኖሎጂዎች ውድድር ላይ ማሸነፋችሁ ተሰምቷል። ባለድል መሆናችሁ ለቀጣይ ስራዎቻችሁ ምን መልካም ነገር ያመጣል? እሱ እንደገለጹት ቪዛ ኤቭሪዌር ኢኒሼቲቭ የሚባል ኮምፕቲሽን አለ አምስት አካባቢ የጀመረ ነው። በዚህም እንግዲህ ከመቶ ሀገራት በላይ እንዲሁም ከሰባት ሺህ ስታርታፖች በላይ በዚህ ስድስት አመት ውስጥ ተሳትፈዋል። ኢትዮጵያ ስትሳተፍ ይህ የመጀመሪያው ነው። ከኢትዮጵያም ወደ ሀምሳ ዘጠኝ ፋይናንሱ ኤሪያ ውስጥ እየገቡ ያሉ ድርጅቶች ተወዳድረዋል። ከዛ ውስጥ እንግዲህ እኛ አሸናፊ ሆነን እንግዲህ የአፍሪካን እና ሚድሊስትን ወክለን ወደሚቀጥለው ኮምፒቲሽን አልፈናል ማለት ነው። ያው ብዙ ጊዜ ኢትዮጵያ ውስጥ የፋይናንሽል ሴክተር ብዙ የተስፋፋ አይደለም። ትንሽ ሰዎች ብቻ የሚጠቀም ነው። ስሞል ሚዲየም ኢንተርፕራይዝ የምንላቸው ኢምፓወር አያደረግም ወይም ደግሞ ለስሞል ቢዝነሶች ቆመ አደለም፣ እና የኛ አላማ እነሱን ኢምፓወር ማድረግ የስራ ድል መፍጠር መፍጠር የእነሱ ማርኬት ማስፋት ነው። እና ያው ኢትዮጵያ ውስጥ ኤክስፐርቲዙ የለም እንደሚታወቀው፣ ኤክስፔሪየንስ የሆነ ድርጅትም የለም እና ከቪዛ ጋር ማሸነፋችን ያው ከፈት እንዲል፣ ግሎባሊ እንድናስብም አድርጎናል። ከኢትዮጵያ ውጭ መግባት እንደሚቻል እያሰብን ነው። ቪዛ ወደ ኢትዮጵያ እንደመጣ ሁሉ እኛም ሌሎቹ ዓለሞች መግባት የማንችልበት ነገር የለም እና አንደኛ የተማርነው እንግዲህ የቪዛን ኤክስፐርቲዞች የቪዛን ኔትወርክ ተጠቅመን የተሻለ ፕሮዳክት ይዘን ወደ ገበያ እንደምንገባ እንድናስብ አስችሎናል። እንግዲህ ቀደም ብለው እርሰውም ጠቅሰውታል። ኢትዮጵያ ኢንተርኔትን በመሰሉ መሰረታዊ አገልግሎቶችም ገና ከሚባሉ ሀገራት መካከል ናት። የፋይናንስ ሕጎቿም ጥብቅ ከሚባሉ የአፍሪካ ሀገራት መካከል መሆኗ ይጠቀሳል። ስራችሁን በምታከናውኑበት ጊዜ እነዚህ ጉዳዮች ፈተና አልሆኑባችሁም ወይ ላይ በምንስ ሁኔታ ነው ለሽልማት ያበቃችሁን ብቃት መፍጠር የቻላችሁት? ያው እንግዲህ ልክ ነው። ኢትዮጵያም እንግዲህ የፋይናንስ ህጎቿም፣ የኢንተርኔት ፔኔትሬሽንም ስትናይ እንግዲህ ዋን ኦፍ ዘ ሎውስት ነው። አት ዘ ሴም ታይም ደግሞ ይሄ የህብረተሰባችን ክፍል የቴክኖሎጂ ውጤትን ወይም የቴክኖሎጂን ቫሊዩ መረዳት የቻለበት ጊዜ ላይ ደርሰናል። ስለዚህ የዛሬ ሶስትና አራት አመት በፊት የነበረው ፐርሰፕሽን እና አሁን ላይ ያለው በጣም ተለውጧል። ከመንግስትም አካል ከናሽናል ባንክ ኦፍ ኢትዮጵያም አካል የዛሬ አመት ያልነበረ አዲስ ህግ ነው እንግዲህ በብሔራዊ ባንክ በኩል ወጥቶ የፊንቴክ ካምፓኒዎችን እውቅና ሰጥቷቸው በዚህ በፋይናንስ ዘርፍ ውስጥ መግባት ይችላሉ ተብሎ ፕራይቬት ሴክተር ፍቃድ ያገኛል ብለን የምንጠብቀው የእኛ ድርጅት ነው። እሱንም ይዘናል። እንግዲህ እስከዛሬ ድረስ የነበረው ምንድን ነው? ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ በማሰብ ህብረተሰቡ በቀላሉ ሊጠቀም የሚችላቸውን ቴክኖሎጂ ውጤቶች፣ ሞባይል አፕሊኬሽኖች ይዘን ነው የመጣ ነው። እንግዲህ ይህም እዚህ አራት ዓመት ውስጥ ሰው ምን ይወዳል? ምን ይጠቀማል? ኢንተርኔት ስፒዳችን ምን ያህል ነው? ስለዚህ እነዚህ ሁሉ ነገሮች በማሰብ በቀላሉ ፈጣን ባልሆነ የኢንተርኔት ስፒድ ሊሰራ የሚችል ክፍያ ስርዓት ነው ይዘን የመጣ ነው። እንግዲህ እርስም እንደሚያውቁት ባለፈው አንድ አመት ዓለምን እያስጨነቀ የነበረው የኮቪድ-19 ቫይረስ ነበረ። በሌላ በኩል ደግሞ የቴክኖሎጂ ተቋማት ምርቶቻቸውንና አገልግሎታቸውን ለማስተዋወቅ ወይም በርካታ ሰዎች እንዲጠቀሙባቸው ለማድረግ ድሉን እንደከፈተላችሁ ይነግራል። በእናንተ ተቋም ላይ የነበረው የዚህ የቫይረስ ሁኔታ የፈጠረው አዲስ ለውጥ ምንድን ነው? ጥያቄ ነው። እንግዲህ እኛ ገና በአዲሱ በወጣው መመሪያ መሰረት ገና ላይሰንስ ለየትኛውም ድርጅት ስላልሰጠ ገና ገበያ ውስጥ አልገባንም። ግን ባንኮች እኛ ጋር እንዲሰሩ ሄዶ ለማሳመን በጣም ይከብደን ነበረ። ያው አንተ የምንደገለጽከው በኮቪድ ከመምጣቱ በፊት አመታቶች ሁሉ የፈጁብን ጊዜ ነበረ። ይሄ ቴክኖሎጂ ለባንኮች አስፈላጊ ነው፣ ተደራሽነቱን ለመጨመር፣ ድህነትን ለመቅረፍ እንዲሁም ደግሞ ይሄ ፋይናንሽል ኢንክሉዥን የሚለው ውስጥ ይሄ ህብረተሰቡን ክፍል ከዛ ውስጥ ውጭ ያለው አብሶ ገጠራማ ኢትዮጵያ ውስጥ የሚኖሩ ህብረተሰቡን ክፍል ወደዚህ ውስጥ ለመጨመር ይሄ ግዴታ ነው፣ እንደዚህ አይነት ቴክኖሎጂ ያስፈልጋል ብለን በምንሄድበት ጊዜ ብዙ ታማኝነት አናገኝም ነበረ። ወይም ኢትዮጵያኖች ካለውም የኢንተርኔት ፔኔትሬሽን አኳያ ሊጠቀሙት አይችሉም የሚል ተገቢ ያልሆነ አሳሰብ ነበረ። ግን አሁን ይኸው ኮቪድ ከመጣ በኋላ ህብረተሰቡ ክፍሉ ይሄ ለምሳሌ ትራንስፖርት ዘርፍ ታክሲ ሄሊንጎችን መጠቀም፣ ቤቱ ቁጭ ብሎ ምግቡን ማዘዝ፣ ቤቱ ቁጭ ብሎ የውሃ የመብራት መክፈል፣ እነዚህ የመሳሰሉ ነገሮች ላይ በጣም ህብረተሰቡ ክፍሉ ቁጭ ብሎ እንዲጠቀም አድርጎታል። ይሄም ሲጠቀም ምኑን ተረዳ? ኮንቪኒየንሱን ተጠቀመ አጠቃቀሙ ተረዳ። ጊዜ መቆጠቡን ባንክ ሄዶ ከሚሰለው ጊዜ መቆጠቡ እንደሚችል አወቀ። ባንኮችም ደግሞ ፊውቸሩ ያለው እንደዚህ አይነት ተቋማት ላይ ነው፣ ግብያ ስርዓትን በመክፈት ለቢዝነሶች ቀላልን ሲስተም እንዲጠቀሙ በማቅረብ እንዲሁም ደግሞ ከኢኮኖሚ ውጭ ያለውን ገንዘብ ወደ ፎርማል ኢኮኖሚ ወደ ባንኮች እንዲገባ የሚያደርገው እንደዚህ አይነት ስርዓት እንደሆነ በማወቃቸው ድሮ ይፈጅብን የነበረውን ለማሳመን ጊዜ አጥሮ እንደውም ባንኮች እኛን ፓርት ባርቴነሮቻቸው እንድንሆን አብረን እንድንሰራ እየጠየቁን ነው የምንገኘው። እና ይሄ የኮቪድ መምጣት ያው መጥፎ ጎን እንዳለ ሁሉ ለእንደዚህ አይነት ቴክኖሎጂዎች ደግሞ ጥሩ ጎኑም ህብረተሰቡ እንዲረዳው፣ ባንኮችም እንዲረዱት፣ መንግስትም እንዲረዳው እና እንዲያገዝ አድርጓል ብዬ አስባለሁ። የአቶ አቶ ሀብታሙ ታደሰ ጋር ያደረግነው ቆይታ ሙሉ ቅጂ በዌብሳይታችን ላይ ይገኛል። እንድታዳምጡትም እንጋብዛለን። ፍቅርታ አያና ላለፉት 25 ዓመታት ባለፈለገ ሰላም የሥነ ጥበብ ትምህርት ቤት ውስጥ በአካል ተምሳሌት ሞዴልነት አገልግላለች። ባለፉት 25 ዓመታት ለረጅም ሰዓታት ያክል በአንድ አይነት ቅርጽ አንድ ቦታ ላይ ብቻ አተኩራ በማየት እድሜዋን አሳልፋለች። የሁለት ልጆች እናት የሆነችው ፍቅርተን በመሳል በርካታ ታዋቂ ሰዓሊያን እጃቸውን አፍታትተዋል። ችግረኛ እናቷን ለመርዳት ብላ የገባችበት የአካል ተምሳሌትነት ስራም የጥበብ ፍቅር እንዲያድርባት የኋላ የኋላ ምክንያት ሆኗል። የሁለት ልጆች እናት የሆነችው የፍቅር ታያናንና በአሁኑ ሰዓት በአለ የሥነ ጥበብ ትምህርት ቤት ውስጥ የሦስተኛ ዓመት ተማሪ የሆነውን ሳሌ ክብረው ምስዩምን ያነጋገረችው የደንገረሙ ናት። እንደሚከተለው አሰናድቷለች። ታደሰ መስፍን፣ መርዕድ ታፈሰ፣ ዳዊት አበበ፣ ኤርሚያስ ቁባይ ፍቅሩ ገብረ መድኅንን የመሳሰሉና ሌሎች ታላላቅ ኢትዮጵያውያን ሳሊያን ያለፉበት አለ የስነ ጥበብ ትምህርት ቤት ውስጥ የጥበብ ተማሪዎች እጃቸውን ከብሩሽ የሚያዋድዱባትና ክህሎታቸውን ያዳበሩባት ሰው ናት። ፍቅር ታያና በስነ ጥበብ ትምህርት ቤት ውስጥ በአካለ ተምሳሌትነት ለ25 አመታት አገልግላለች። ስራዋን እንዲህ ትገልጸዋለች። አንድ እግር ትቆመች አንድ እግር ማለት ፖዛ አድርገሽ ክብደትሽን አንድ

ዝናብ ዘነበ፣ እኔ ገብቼ እቆማለሁ፣ ብርድ ነው ዛሬ ምናምን። ስራዋን እጅግ ወዳው እንደምትሰራው የምትናገረው ፍቅር ታያና አዲስ አበባ መሀል አራት ኪሎ ላይ ተወልዳ ነው ያደገችው። የዛሬ ሀያ ሰባት ዓመት በዳግማዊ ምኒልክ ትምህርት ቤት የስምንተኛ ክፍል ተማሪ በነበረችበት ሰዓት እናቷ ከሚሰሩበት መስሪያ ቤት ተቀንሰው በመውጣታቸው ትምህርቷን ማቋረጧንና ወደ ቆሎ ንግድ መግባቷንም ትናገራለች። ይሁን እንጂ የቆሎ ንግድ ስራው ቤተሰቧን ለመደጎም በቂ ባለመሆኑ ሌላ ስራ በምታፈላልግበት ሰዓት ነው ይህንን የአካለ ተምሳሌትነት ስራ ያገኘችው። እኔ እስከ ስምንት ላይ የተማርኩት የሚገርምሽ ግን ያው የሚኒስትሪ ሂድሮ ብር የሚከፈል ነበረ። የሚገርምሽ የቅዳሜ ትምህርት ማጠናከሪያ ተብሎ እና እሱ እንኳን መክፈል አቅቶን በዛ ሰዓት ረሀቡን ጥሙን ልነግርሽ አልችልም። ሶስት አራት ቀን ጾም ማደር። ስጡን ማለት አንወድም እኛ በተፈጥሮ እናቴን አስጠይቅም። ምንደዛ ነው እናትን ተቸግራብኝ፣ ተርባብኝ፣ ተጠምታብኝ አልፈልግም ብዬ ወደ አርት ስኩል አጋጣሚ ማስታወቂያ ወጥቶ ነበረ። ጅጅ አየሁትና ምንድን ነው ስራው ምናምን አልኳቸው። አይ እነ መዝግበኝ አልኩት። ተመዘገብኩ። አጋጣሚ መምህራኖች ነበሩ። በሰዓት አራትና አምስት ብር ሂሳብ እለት እለት በተሰጣት አንድ ገጽታና አንድ ቦታ ላይ ቆማ ወይም ቁጭ ብላ መሳሌ የጀመረችው ፍቅርተ በያኔው ደሞዝ በወር እስከ መቶ ብር በማግኘት ቤተሰቦቿን መደጎም መቻሏን ትናገራለች። ለአመታት እጅግ ብዙ ሰአሊያ ና ተማሪዎችን ከአስተማሪዎቹ እኩል አሳድጋለች ማለት ይቻላል። አሁን ላይ የሁለት ልጆች እናት የሆነችው ፍቅርተ እራሷም ጥበብ እንደ ጠራቻት ና መሳል መጀመሯን ነው የምትናገረው። እኔ የሚገርምሽ ያው ሰአሊ ማለት በጣም የውስጣቸውን ስለማቀው አስተሳሰባቸውን ስለምወድላቸው ለልጄ ነበረ የምመኘው ለልጅ ለትንሿ እና

ያልተማሩ ሰዎች አስቡን ብለን እናስባለን። በጣም ያስባል። የሚያሳስባቸው ምን እንደሆነ ታቂያ የሚያዩት ነው የሚያዩት ሴት መጣ ያ ያንን በቃ ና ብዙ ነገር አለ። እኛ ያልተማር ነው እኛ እንስለዋለን። ክብሮም ስዩም በአለ የስነ ጥበብ ትምህርት ቤት ውስጥ የሶስተኛ አመት ተማሪ ሲሆን ፍቅርታየ ና በስዕል እቃዎች ብትደገፍ የማደግ ተስፋ ያላት ናት ይላል። አሁን ሰው እየሰራችሁ ያለች ነው። ወደ ፖርትሬት ለሚሄዱላቸው ፊገር ነገር ነው ይ ኒው ኤክስፕሬሽን ሊባል አለ ለአሳሳል ስታይል ነው እዚያ አይነት ነገር ግን ደግሞ ወደ አብስትራክት የሚሄድበት ነገር አለ እና ጄን ሚሼል ባስኪያት የሚባል ጥቁር አሜሪካዊ ሰዓሊ ያለ እሱ እራሱን ያስተማር አርቲስት ነበር እና ልክ ግን ራሱ ቢያስተምርም በጣም አንገፋ እና ወጣት ሰዓሊ ነበር በጊዜ በአሜሪካ ላይ ማለት ነው አሁን ከእሱ ጋር በቃ ይቀራረ ይገናኛል አሰራራ ግን ደግሞ ትንሽ ድጋፍ ናስት ብታገኝ ደግሞ ያው ይበልጥ እኔ እንደማስበው መሆንም ያለበት ብዬ የማስበው يا فندم يا بس بس

ፍቅር ታያና የጥበብ ስራዎቿን ለማሳደግና ለህዝብ ለመብቃት አሁንም ቢሆን ደሞዟ በቂ ባለመሆኑ የቴክኒክና ና የግብዓት ድጋፍን ትሻለች። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ። labbi na wamin ko hayy mubarak alayna wa ayaman أن زاري نوعي تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم أزمة فكر في سنين يا ቤቱ ሞቆ ነው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምፅ ቅንብሩ እስካሁን ድረስ አብረናችሁ አምሽተናል። የነገ ሰው ይበለን። መልካም ምሽት ይሁንላችሁ። በእስልምና እምነት ተከታዮች መልካም የኢድ አልፈጥር በዓል ተክቢራ ሊክሩ ست مورتو رقاته سكنت سلام ستو ليوم انفاس يم يا جراو يا عيد زارينا يا ذا كان عيد زارينا تقبل الله منا ومنكم عيد مبارك علينا وعليكم